አውሮፓና ጀርመን ትንሿ ደሴት ማልታ ካለፈው እሁድ አንስቶ ትልቅ ኃላፊነት ተሸክማለች። ለሚቀጥሉት ስድስት ወራት የአውሮጳ ሕብረት የመሪዎች ምክር ቤትን የፕሬዝዳንትነት ሥልጣን ከስሎቬንያ ተረክባለች። ለስድስት ወራት በሚዘልቀው በዚህ የኃላፊነት ጊዜም ማልታ አውሮጳን ያስጨነቀውን የስደተኞች ቀውስ ለመፍታት የሚያስችል እገዛ ለማድረግ አቅዳለች። ሜዲትራኒያን ባህር ላይ የምትገኘው ማልታ መልክዓ ምድራዊ አቀማመጧና የተዋቡት መንደሮቿ ያለም አቀፉ የፊልም ኢንዱስትሪ መስህብ ናቸው። የማልታ ሕዝብ ቁጥር 420 ሺ ነው። ሀገሪቱ ከአውሮፓ ህብረት አባል ሀገራት በስፋትም ትንሿ ሀገር ናት። በጎርጎረሳዊው 1964 ከብሪታንያ ነጻነቷን ያገኘችው ማልታ ጥሩ የአየር ንብረት ያላትና እንግሊዘኛም ሁለተኛ የመነጋገሪያ ቋንቋዋ መሆኑ ለታዋቂ ፊልሞች መስሪያነት ተመራጭ ሀገር አድርጓታል። ምናልባት ፊልም አፍቃሪዎች በተከታተሏቸው ታዋቂ ፊልሞች ማልታን ማየታቸውን ልብ ላይ ሉ ይችሉ ይሆናል፣ ይላል የዶችቨሎው በርንት። ባለፈው እሁድ የአውሮፓ ህብረትን የግማሽ ዓመት የፕሬዝዳንትነት ስልጣን የተረከበችው የማልታ ጠቅላይ ሚኒስትር ጆሴፍ ሙስካት የፕሬዝዳንትነቱን ጊዜ ሀገራቸውን ይበልጥ ለማስተዋወቅ ሊጠቀሙበት አስበዋል። ሙስካት ማልታን በጠቅላይ ሚኒስትርነት የመሩት ለሶስት ዓመታት ነው። የአርባ ሁለት ዓመቱ የማልታ ሰራተኞች ፓርቲ ሊቀመንበር ሶሻል ዴሞክራቱ ሙስካት በጠቅላይ ሚኒስትርነት መመረጣቸው ከማልታ ካቶሊካዊት ቤተ ክርስቲያን ጋር የቅርብ ቁርኝት የነበረውና ሀገሪቱን ሲያስተዳድር የቆየውን የብሔረተኛውን ወግ አጥባቂ ፓርቲ የአመታት የበላይነት አስቀርቷል። ሶሻል ዴሞክራቶች አሁን እንደ ቀድሞ ማልታ የአውሮፓ ህብረት አባል መሆኗን መቃወማቸውን አቁመዋል። ሙስካትም በዚህ ተግባር ራሳቸውን አራያ አድርገው ያቀርባሉ። ጠቅላይ ሚኒስትር ሙስካት በሀገራቸው የአውሮፓ ህብረት የፕሬዝዳንትነት ጊዜ ትኩረት ከሚሰጧቸው ጉዳዮች አንዱ የአውሮፓ የስደተኞች ቀውስ ነው። በዚህ ረገድ ሀገሪቱ በሚቀጥሉት ስድስት ወራት ተግባራዊ ለማድረግ በአጀንዳነት የያዘቻቸው ጉዳዮች የትኛዎቹ እንደሆኑ የብራስልሱ ዘጋቢያችን ገበያው ንጉሴ ያብራራልናል። በስደተኞች በኩል አንደኛ ነገር የዚህ የአውሮፓ አቀፍ የስደተኞች የተገና ስጣት ፖሊሲ አሁንም እንደተንጠለጠለ ነው ያለው። ስለዚህ ይህ እልባት የሚያገኝበትን መንገድ እንደምትገፋ ነው። ሁለተኛ የደብሊኑ ስምምነት የሚባለው ለጊዜው ተቋርጧል። ምክንያቱም አገሮች ኃላፊነታቸውን እየተወጡ አይደለም እና እያንዳንዱ ሀገር ስደተኛ ለመቀበል እና ለመመዝገብ የሚያስችለውን መስፈርት ካሟላ በደብሊኑ ሕግ መሰረት ስደተኞች ሊስተናገዱ ስለሚችሉ እሱን እንዲስተካከል ጥረት አደርጋለሁ ነው። ሌላው ደግሞ ይሄ የሰፈራ መቶ ስልሳ ሺህ ስደተኞችን በሁሉም የአውሮፓ ሀገሮች በኮሚሽኑ ባወጣው እቅድ መሰረት ዳግም ለማስፈር እቅድ ወጥቶ እስካሁን በጣም ጥቂቶች ናቸው ፕሮግራሙ ተጠቃሚ የሆኑት እና ይህንን በተያያዘው እቅድ መሰረት ተግባራዊ እንዲሆን እና በዚህ በኩል አባል ሀገሮች ያላቸውን ልዩነት በማጥበብ ኃላፊነቱን በጋራ እንዲሸከሙ ለማድረግ ጥረት እንደምታደርግ ነው። ስለዚህ በውስጥም አባል ሀገሮች በስደተኞች ጉዳይ ትብብራቸውን እንዲያጠናክሩና ኃላፊነት እንዲሸከሙ በማድረግ በኩል ከዚህም በስተቀር በውጭ በኩል በተለይ ከአፍሪካ የሚመጡትን ስደተኞች ከአፍሪካ እና ከቱርክ ጋር የተደረሱ ስምምነቶች የበለጠ ተግባራዊ የሆነው ስደተኛው እዛው ለመከላከል የሚቻልበትን መንገድ በመጣር በኩል ከፍተኛ ርብርብ እንደምታደረግ እና በዚህ ላይ ትኩረት እንደምትሰጥ ነው የማልታ እቅድ። ይህ ቢሆንም ከአውሮፓ ሕብረት አባል ሀገራት አብዛኛዎቹ ስደተኞችንና ተገን ጠያቂዎችን አናስገባም በሚለው አቋማቸው እንደጸኑ ነው። በርካታ ስደተኞች የሚገቡባቸው የአውሮፓ ሕብረት ደቡባዊ ድንበር የሆኑት ግሪክ፣ ኢጣሊያ እና ማልታ በየቀኑ በየባህር ዳርቻዎቻቸው ለሚገቡት ስደተኞች ማስተናገጃ እርዳታ እንዲሰጣቸውና የአውሮፓ ህብረት አባል ሀገራትም ስደተኞችን እንዲከፋፈሉ አሁንም ጥሪ ማቅረባቸውን ቀጥለዋል። ሙስካት በስድስት ወሩ ኃላፊነታቸው በስደተኞች ቀውስ ላይ አባል ሀገራት የያዙትን የተለያየ አቋም ቢያንስ ለማቀራረብ ቢቻል ደግሞ አንድ ለማድረግ አቅደዋል። በተቻለ መጠን ሁሉንም አቋሞች የማቀራረብ ፍላጎት ያለ ይመስለኛል። በማልታ የፕሬዝዳንትነት ጊዜ ይህ ከባድ ስራ ነው የሚሆነው። እነዚህን አቋሞች ወደ አንድ ለማምጣት የተቻለን ሁሉ እናደርጋለን። ሙስካት ይህን ተስፋቸውን የገለጹት ታህሳስ አጋማሽ ላይ በተካሄደው በ2016 ዓ ም የመጨረሻው የአውሮጳ ህብረት የመሪዎች ጉባኤ ላይ ነበረ። ከሁለት ወር በኋላ በክፍለ ዓለሙ አንገብጋቢ ጉዳይ ላይ ያተኮረ የመሪዎች ጉባኤ በርዕሰ ከተማ ቫሌታ ይካሄዳል። ጉባኤው ከሚያተኩሩባቸው ጉዳዮች ውስጥ የስደተኞች ቀውስ አንዱ ነው። የሙስካት ምኞት ከአፍሪቃ በሜዲትራኒያን ባህር በኩል ወደ አውሮጳ የሚደረገው ስደት ታሪክ ሆኖ እንዲቀር ነው። አዲሱ ነገር በማዕከላዊ ሜዲትራኒያን የሚያልፈው የስደተኞች መሸጋገሪያ መስመር ጉዳይ ላይ ቁልፍ መፍትሄ ላይ መድረስ ያሻል። በእርግጥ ይህ አጠቃላይ ማዕቀፍ ነው። ይህ አጠቃላይ ማዕቀፍ ደግሞ ህብረትን፣ ደህንነትንና የድንበር ቁጥጥርንም ማካተት አለበት። በዛም ሆነ በዚህ እንደሚመስለኝ ከቱርክ ጋር የደረስንበትን አይነት ውል በሜዲትራንያንም ተግባራዊ ልናደርገው ይገባል። የአውሮጳ ህብረት የመሪዎች ምክር ቤት ፕሬዝዳንት የሚሆነው ሀገር ተግባር የህብረቱን የመሪዎች ምክር ቤት ስራ በአግባቡ ማካሄድ ነው። ኃላፊነቶቹም የመሪዎቹን የምክር ቤት ስብሰባዎች መምራት፣ የሚነጋገሩባቸውን አጀንዳዎች ማዘጋጀት፣ የስራ መርሃ ግብር ማውጣት፣ እንዲሁም የመሪዎቹ ምክር ቤት እና ምክር ቤቱ ከሌሎች የህብረቱ ተቋማት ጋር የሚያካሄዳቸውን ውይይቶች ማመቻቸትም ነው። ከሰሜን አፍሪካዊቷ ሀገር ሊቢያ እስከ ኢጣሊያ ባለው የስደተኞች የጉዞ መስመር ላይ የምትገኘው ማልታ በተሸኘው በ2016 1700 ተገን ጥያቄዎችን ተቀብላለች። ከ2012 ዓ ም አንስቶ ማልታ የገቡት ስደተኞች ቁጥር ከ20ሺህ ይበልጣል። ይሁንና ከመካከላቸው ማልታ የቆዩት አንድ ሶስተኛው ብቻ ናቸው። አብዛኛዎቹ ከማልታ ወደ ኢጣሊያ ተወስደዋል። ማልታ ከዚህ ቀደም በስደተኞች አያያዝ የምትተች ነበረች። እስከ ጎርጎሮሳዊ 2016 ማልታ የሚገቡ ስደተኞች መውጣት በማይችሉበት መጠለያ ውስጥ እንዲቆዩ ነበረ የሚደረገው። ሆኖም ከተደጋጋሚ ዓለም አቀፍ ወቀሳ በኋላ በአውሮጳ ሕብረት እርዳታ ስደተኞች እንደልባቸው መውጣትና መግባት የሚችሉባቸው መጠለያዎችን ለመገንባት በቅታለች። ስደት ለማልታና ለማልታውያን አዲስ ነገር አይደለም። በሜዲትራኒያን ባህር ላይ የምትገኘው ስልታዊቷ ደሴት ማልታ ለብዙ ጊዜያት የተዋጊዎችና የሰፋሪዎች መተላለፊያ ሀገር ሆና ቆይታለች። በብዙ ሺህ የሚቆጠሩ የማልታ ዜጎችም ሀገራቸውን ጥለው ወደ ተለያየ የዓለም ክፍል ተሰደዋል። ከስደተኞች ጉዳይ በተጨማሪ ማልታ በህብረቱ የመሪዎች ምክር ቤት ፕሬዝዳንትነት ጊዜዋ ከምትጠመድባቸው ጉዳዮች አንዱ ብሪታንያ ከአውሮፓ ህብረት አባልነት የምትወጣበት ሂደት ነው። ጠቅላይ ሚኒስትር ሙስካት ብሪታንያ ከህብረቱ ለመውጣት የምታካሄዳቸውን ድርድሮች የማዘጋጀት ኃላፊነት ተጥሎባቸዋል። ለቀድሞ የማልታ ቅኝ ገዢ ብሪታንያ ርህራሄ የሌላቸው ሙስካት ድርድሩ በጣም ከባድ እንደሚሆን ነበረ በቅርቡ በሰጡት ቃለ ምልልስ የተናገሩት። በእርሳቸው አባባል ድርድሩ ልክ ከግሪክ ጋር በብድርና እርዳታ አሰጣጥ ላይ ሲካሄድ እንደነበረው አይነት ድርድር ጠንካራ ነው የሚሆነው። እናም የአውሮጳን አምስት መቶ ሚሊዮን ዜጎች መምራት ለማልታ ብዙ አቅም እንደሚጠይቅና ፖለቲካዊ ተግዳሮቶቹም ቀላል እንደማይሆኑ ነው የሚገመተው። እንደገና ገበያው በዚህ ስድስት ወር ሊያጋጥማት የሚችለው ችግር አባል ሀገሮች በውስጣቸው ፖለቲካ በማተኮር በኮሚሽኑ ጉዳዮች ላይ በእነዚህ አጀንዳዎች ላይ ለመስማማት የሚያደርጉት ቸለተኝነት አሁንም የፕሬዚደንሲ ዋና ችግር ነው የሚሆነው። ምክንያቱም አንዳንዶቹ አሁን በዚህ የዳግም ሰፈራ ፕሮግራም፣ በሌሎችም በጋራ ሊወሰዱ በሚገባቸው እርምጃዎች ላይ አባል ሀገሮች የበለጠ በጋራ ከተስማሙባቸው ይልቅ የበለጠ የውስጥ ፖለቲካ የሚያዳምጡት እና የውስጡ ፖለቲካቸውን በመፍራት ወይም እዛ ሊመጣ የሚችልባቸውን ተቃውሞ በመስጋት በጋራ የወሰዱትንና የወሰኑትንና ሊያደርጉ የሚገባቸውን ከመፈጸም ችላ ስለሚሉ አጀንዳው በተፈለገ መንገድ ተፋጥኖ ውጤታማ ላይሆን ይችላል። ስለዚህ ይህን በማድረግ በኩል ፕሬዚደንሲው የሁኔታዎችን የማመቻቸት የማግባባት ስራ ይጠበቅባታል። እንግዲህ የውስጡ ፖለቲካና አውሮፓ ውስጥ ያለው የዚህ የብሔረተኞችና የተቃዋሚዎች እያየ ለመምጣት ብሔራዊ መንግስታትን በአውሮፓ ያላቸውን ኃላፊነት እንዳይወጡ እየግብታቸው ስለሆነ ይሄንን በመወጣት በኩል ምን ያህል ማልታ ውጤታማ ትሆናለች የሚታይ ይሆናል። እነዚህ ናቸው ግን ተግዳሮቶች የሚሆኑት ተብሎ የሚጠበቀው በቀደመው እቅድ መሰረት የማልታ የስልጣን ጊዜ ሲያበቃ ማልታን ተክታ የፕሬዝዳንትነቱን ኃላፊነት የምትረከበው ብሪታንያ ነበረች። ብሪታንያ ባለፈው ዓመት ከህብረቱ አባልነት ለመውጣት በመወሰኗ፣ ከሐምሌ እስከ ታህሳስ ያለውን የፕሬዝዳንትነት ስልጣን ኤስቶኒያ ትረከባለች። ማልታ ስልጣኑን ለኤስቶኒያ ከማስተላለፏ በፊት የትኛዎቹ አጀንዳዎች እንደሚሰምሩላት፣ የትኛዎቹ ደግሞ እንደሚከሽፉባት በመጪዎቹ ስድስት ወራት የምናየው ይሆናል። የብራሰልሱን ዘጋቢያችንን ገበያው ንጉሴን እያመሰገንኩ የዛሬውን አውሮጳና ጀርመን ዝግጅታችንን በዚሁ አበቃው። ሂሩት መለሰነኝ ደህና ቆዩኝ።